ኢትዮጵያውያን የወተት ፍጆታቸው ዝቅተኛ ነው ተባለም የዓለም ጤና ድርጅት ካስቀመጠው የ200 ሊትር ዓመታዊ ፍጆታ መጠን ጋር ሲነጻጸር የኢትዮጵያውያን የወተት ፍጆታ በ180 ሊትር ያነሰ ነው ተብሏል። በቀንድ ከብቶቿ ከአፍሪካ አንደኛ ደረጃ ላይ የተቀመጠችውና ከ60 ሚሊየን በላይ የቀንድ ከብቶች በመያዝ ቀዳሚዋ ሀገር የሆነችው ኢትዮጵያም ሕዝቧ ወተት እየጠጣ አይደለም ተብሏል። የአንድ ኢትዮጵያዊ ዜጋ ዓመታዊ የወተት ፍጆታ በአማካይ 20 ሊትር ነው ተብሏል። ይህም የዓለም ጤና ድርጅት ካስቀመጠው የ200 ሊትር ዓመታዊ ፍጆታ በ180 ሊትር ያነሰ መሆኑ ተገልጿል። በቅርብ በተጠና ጥናት መሠረት ኢትዮጵያ በዓመት ውስጥ ከ22 ቢሊዮን ሊትር በላይ ወተት የማምረት አቅም ያላት ቢሆንም በዓመት 4.9 ቢሊዮን ሊትር ብቻ እንዳመረተች የኢትዮጵያ የምግብና መድኃኒት ባለስልጣን የእንስሳት ተዋጽኦና የአልሚ ብቅሞች ኢንስፔክሽን ዴስክ ኃላፊ የሆኑት መሐመድ ሐሰን ለአርትስ ቴሌቪዥን ተናግረዋል። ባለሙያው ኢትዮጵያ ካላት የወተት ሀብት አንጻር የወተት ምርት እየተጠቀመች ነው ለማለት አያስደፍርም ብለዋል። የወተት ምርት ጥራትና ንጽህና አሳሳቢነት፣ የፍላጎትና አቅርቦት አለመጣጣምና የማቀነባበሪያ ፋብሪካዎች ቁጥር እጅግ አነስተኛ መሆን በዋናነት እንደ ምክንያት ተጠቅሰዋል። በሌላ በኩል ከወተት አቅራቢዎች ተነስቶ ተጠቃሚዎች ጋር እስኪደርስ ድረስ አራት ጊዜ ውሃ እንደሚቀላቀልበት የተነገረው ምርት ስልሳ በመቶ ውሃ የያዘ ነው ተብሏል ይህም ከወተትነት ይልቅ ወደ ውሃነት የቀረበ ነውም ተብሏል። በኢትዮጵያ የልጅነት እርግዝና አሳሳቢ የሆነ ነው ተባለም። በኢትዮጵያ ከዕድሜ በታች የሆነ የልጅነት እርግዝና በከፍተኛ ሁኔታ እየተስተዋለ ይገኛል ሲል ጤና ሚኒስቴር አስታውቋል። በሚኒስቴሩ የቤተሰብ እቅድ ጤና አገልግሎት እና የአፍላ ወጣቶች ጤና መሪ ስራ አስፈጻሚው ዶክተር ታደለ ከበደ እንደተናገሩት በኢትዮጵያ የእናቶችንና የሕፃናት ጤና ከመጠበቅ አንጻር በርካታ ስራዎች እየተሰሩ ቢሆንም የእናቶችና ሕፃናት ሞትን ሙሉ በሙሉ ማስቀረት አልተቻለም ብለዋል። መከላከል የማይቻሉ የእናቶችና ህጻናት ሞቶች ቢኖሩም እንዲያሉትን ህልፈቶች ግን መከላከል የምንችላቸው ናቸው ያሉት ዶክተር ታደለ የልጅነት እርግዝና በአሁኑ ወቅት አሳሳቢ ደረጃ ላይ ደርሷል ብለዋል። ይህም ችግር በጋብቻ ውስጥ የሚፈጸም በመሆኑ ሁኔታውን በስፋት እንዲከብድና እንዲስተዋል አድርጎታል ብለዋል። የልጅነት እርግዝና በሀገር ደረጃ 13 በመቶ ደርሷልም ብለዋል። ታዳጊዎች በጋብቻ ውስጥ በሚሆኑበት ወቅት ለእርግዝና የመጋለጥ እድላቸው ከፍተኛ መሆኑን የገለጹት ዶክተር ታደለ ይህ ጉዳይ ሁኔታውን እንዲባባስ አድርጎታል ብለዋል። ከፍተኛ ቁጥር እንዳለው የሚነገርለት የልጅነት እርግዝና አዲስ አበባን ጨምሮ በኢትዮጵያ የተለያዩ ከተሞች ችግሩ ይስተዋላልም ተብሏል። ጉዳዩ በወሊድ ጊዜ በማህፀናቸው ላይ በሚከሰት ችግር ለሞትና ለፊስቱላ የሚኖራቸውን ተጋላጭነት ከፍተኛ እንዲሆን እያደረገው በመሆኑ ችግሩን ውስብስብ አድርጎታልም ብለዋል። ያፒ መርከዚ በዓለም አቀፍ የግልግል ዳኝነት ኢትዮጵያን ከአንድ ቢሊዮን ዶላር በላይ የካሳ ክፍያ የጠየቀበት ክስ አብዛኛው ውድቅ ሆነም። የኢትዮጵያ ምድር ባቡር ኮርፖሬሽን የአዋሽ ኮምቦልቻ ሃራ ገበያ የባቡር መስመር እንዲገነባ ከተዋዋለው የቱርኩ ስራ ተቋራጭ ያፒ መርከዚ ክስ ቀርቦበት ነበር። የቱርኩ የስራ ተቋራጭ ያፒ መርከዚ በሰሜኑ ጦርነት ምክንያት ስራው በመስተጓጎሉና በመዘረፉ የኢትዮጵያ ምድር ባቡር ኮርፖሬሽን አንድ ቢሊዮን ዶላር ካሳ እንዲከፍለው ክስ አቅርቦ ነበር። ኮርፖሬሽኑም ለንደን በሚገኘው ዓለም አቀፍ የግልግል ዳኝነት የሚከራከሩ ባለሙያዎች ለማግኘት ጨረታ አውጥቶ የሕግ ባለሙያውን ፕሮፌሰር ጥላውን ተሾመን መርጦ እንዲከራከሩ እያደረገ ይገኛል። በረዳትነትም የኮርፖሬሽኑ የሕግ ክፍል ተሳትፏል። የቱርክ ስራ ተቋራጭ በርካታ የክስ አይነቶች ያቀረበ ሲሆን ለእነዚሁም ከስምንት መቶ በላይ ማስረጃዎችን ማቅረቡ ተነግሯል። ኢትዮጵያውያን በብቸኝነት ተከራክረው በማያውቁበት አለ አቀፍ የግልግል ዳኝነት ብቸኛ ተከራካሪ ሆነው የቀረቡት ፕሮፌሰር ጥላውን ተሾመ በክሶቹ ላይ መልስ የመልስ መልስ በመስጠት ተከራክረዋል። ሸገር በዘገባው እንዳመለከተም በእንግሊዝኛ በተጻፉ በመቶዎች የሚቆጠሩ ገጾች በሚደርሱ የክርክር ሀሳቦች የሰውና የሰነድ ማስረጃዎችን አቅርበው መከራከራቸው ተገልጿል። የግራ ቀኙን ክርክር ለሁለት ዓመታት ሲያይ የሰነበተው ዓለም አቀፉ የግልግል ዳኝነት ኢትዮጵያ ከቀረበባት አብዛኛው የካሳ ጥያቄ ልትከፍል አይገባል ያለባትም ብሎ መወሰኑን ሸገር ዘግቧል። በውሳኔ ትንታኔ ላይ ከስራው በፊት ኢትዮጵያ በዶላር የከፈለችው ገንዘብ ተመላሽ እንዲሆንላትም ጨምሮ ተወስኗል። ለኢትዮጵያ ከፍተኛ ጉዳት ሊያስከትል የሚችለው የካሳ መጠን ኢትዮጵያውያኑ ባለሙያዎች ተከራክረው ማስቀረታቸውም በዓለም አቀፍ የግልግል ዳኝነት ብዙ ጊዜ አሸንፋ ለማታውቀው ኢትዮጵያ ብቁ ባለሙያዎች እያፈራች መሆኑን የሚያመለክት ነው ተብሏል። ሳፋሪኮም ኢትዮጵያ ዘንድሮ 47 ቢሊዮን ብር ቢከስርም በሁለት ዓመት ውስጥ ወደ ትርፋማነት እንደሚሸጋገር የኩባንያው ኃላፊዎች ገለጹ። ሳፋሪኮም ኢትዮጵያ በተያዘው በጀት ዓመት ኪሳራ ቢያጋጥመውም በሁለት ዓመታት ውስጥ ወደ ትርፋማነት ይሸጋገራል ተብሎ እንደሚጠበቅ የኩባንያው ኃላፊዎች ተናግረዋል። መቀመጫውን በኬንያ ዋና ከተማ ናይሮቢ ያደረገው ሳፋሪኮም ኩባንያ ከመጋቢት ወር ባለው የአንድ ዓመት ጊዜ ውስጥ ካገኘው ሶስት ቢሊዮን ዶላር ዶላር የአገልግሎት ገቢ 10 በመቶ ገደማ የሚሆነው የኢትዮጵያ የገበያ ድርሻ እንደሆነ አስታውቋል። ኩባንያው የሚመራበት በጀት ዓመት መጠናቀቁን በማስመልከት ሰሞኑን ይፋ የተደረገ መረጃ እንደሚያመለክተው የሳፋሪኮም ኢትዮጵያ ገቢ ባለፈው ዓመት 2.7 ቢሊዮን ብር የነበረ ሲሆን ዘንድሮ 7.2 ቢሊዮን ብር ደርሷል። የሳፋሪኮም ኢትዮጵያ ገቢ ካለፈው ዓመት ጋር ሲነጻጸር በ270 ፐርሰንት እድገት ቢያሳይም 47 ቢሊዮን ብር የሚጠጋ ኪሳራ ሥራ እንደገጠመው ዋና ሥራ አስፈጻሚው ዊም ቫን ሄልፑትስ ገልጸዋል። ይህ ኪሳራ በአብዛኛው ኩባንያው በሚገኝበት ከፍተኛ የኢንቨስትመንት ምዕራፍ ከምንጠብቀው ጋር የተስማማ ነው ያሉት ዋና ሥራ አስፈጻሚው ከዚህ በተጨማሪ የኢትዮጵያ መንግሥት በሐምሌ 2016 ዓ ም ተግባራዊ ያደረገው የውጭ ምንዛሬ ግብይት ስርዓት ለውጥ በኩባንያው ላይ ከፍተኛ ተጽዕኖ እንዳሳደረ ጠቁሟል። የውጭ ምንዛሬ ግብይት ሥርዓት ለውጡ በአጭር እና መካከለኛ ጊዜ የሚያሳድራቸውን ተጽዕኖዎች ለመቋቋም እርምጃዎች መውሰዳቸውን የሳፋሪኮም ኃላፊዎቹ አብራርተዋል። እርምጃው በውጭ ምንዛሬ ክፍያ የሚፈጸምባቸው ውሎችን እንደገና መደራደር እና በሳፋሪኮም ኢትዮጵያ የተቀጠሩ የውጭ ዜጎችን መቀነስን ያካተተ እንደሆነ የሳፋሪኮም ኩባንያ የፋይናንስ ስራ አስፈጻሚ ዲፕልፓል ለሀገር ውስጥ መገናኛ ብዙሀን አስረድተዋል። የኢትዮጵያ አየር መንገድ ልዩ የሐጅ ጉዞ አገልግሎት በይፋ አስጀመረም። አየር መንገዱ ለሐጅ ተጓዦች ያዘጋጀውን ልዩ የሐጅ ጉዞ አገልግሎት የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማያደቻ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ሼህ ሐጂ ኢብራሂም ቱፋ እና ሌሎች ከፍተኛ አመራሮች በተገኙበት በይፋ ተጀምሯል የአየር መንገዱ የንግድ ዘርፍ ዋና ኃላፊ አቶ ለማያደቻ በፕሮግራሙ ማስጀመሪያ መድረክ ላይ ባደረጉት ንግግር ለመላው ሙስሊም ማህበረሰብ ለ አራት መቶ አርባ ስድስተኛው ሐጂ እንኳን አደርሳችሁ ብለዋል ኃላፊው። አየር መንገዱ ለሀጃጆች ልዩ የመስገጃና የማረፊያ ቦታ ያለው የተቀላጠፈ አገልግሎት መስጫ ዘጋጅቶ ክፍት ማድረጉንም አስታውቀዋል። አየር መንገዱ ለሀጅ ተጓዦች የተቀላጠፈ አገልግሎት መስጠትን ጨምሮ በየዓመቱ ከሙስሊሙ ማህበረሰብ ጋር በጋራ በርካታ ተግባራ ሲሰራ ቆይቷል ብለዋል። ወደፊትም በቅርበትና በትጋት ለመስራት ዝግጁ ነንም ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በበኩላቸውም አየር መንገዱ ሙስሊሙን ማህበረሰብ በዚህ ደረጃ ለማስተናገድ መዘጋጀቱ ቁርጠኝነቱን ያሳያል ብለዋል። የኢትዮጵያ አየር መንገድ ኢትዮጵያን በአፍሪካ ብቻ ሳይሆን በዓለም እያስተዋወቀ የሚገኝ የሀገር ምልክት፣ የሀገር ኩራት ነው ሲሉ አክለው ገልጸዋል። የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅ የሚከለክል ረቂቅ ህግ ተዘጋጅም። የኢትዮጵያ ምግብና መድኃኒት ባለስልጣን የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅን በከፊል የሚከለክል የህግ ረቂቅ ተሰናድቷል ብሏል። የኢትዮጵያ ከዓመታት በፊት የአልኮል ምርቶችን በቴሌቪዥንና ራዲዮ ማስተዋወቅ በህግ ማገዷ ይታወቃል። የአልኮል አምራች ተቋማት በአሁኑ ወቅት የተለያዩ ዘዴዎችን በመጠቀም ምርታቸውን እያስተዋወቁና ለበርካታ የማህበረሰብ ክፍሎችም ተደራሽ እየሆኑ ነው ተብሏል። ይህንንም በብዛት በማህበራዊ ሚዲያ እየተጠቀሙ በማስተዋወቅ ላይ ናቸው ተብሏል። የተስፋፋ የመጣውን በማህበራዊ ሚዲያ የአልኮል ምርቶችን ማስተዋወቅ በተቻለ መጠን ለመገደብ ታስቦ የህግ ማዕቀፍ ተሰናድቶ በሂደት ላይ እንደሚገኝ በኢትዮጵያ የምግብና መድኃኒት ባለስልጣን የህግ አገልግሎት ስራ አስፈጻሚ ፍሬ ሰላም ዮሴፍ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። በኢትዮጵያ የምግብና መድኃኒት ባለስልጣን የተሰናዳው ይህ ረቂቅ ህግ ወደ ጤና ሚኒስቴር መላኩንም ስራ አስፈጻሚዋ ጨምረው ተናግረዋል። Farvel. በመጨረሻም ኢትዮጵያ ከፍተኛ ነው ያለችውን የሚሊዮን ብር የዲጂታል ሎተሪ ይፋ አደረገች። የኢትዮጵያ ሎተሪ አገልግሎት እንደገለጸው ይህ ዘመናዊ ሎተሪ ከወረቀት ሎተሪ በተጨማሪ በዲጂታል መላ ማለትም በዲጂታል ሞባይል መተግበሪያ አማካይነት አገልግሎት የሚሰጥ ነው ተብሏል። በዲጂታል ሎተሪ ለረጅም ዓመታት በምፋቅ ቅድለኛ የሚያደርጉት የፈጣንና የቢንጎ ሎተሪዎችም በዲጂታል መንገድ እንደተካተቱ ተገልጿል። ከሚሊዮን ብር አንስቶ በርካታ የጨዋታ አማራጮች የቀረበበት ሲሆን በስምንት የኢትዮጵያ ቋንቋዎች መዘጋጀቱም ተነግሯል። የኢትዮጵያ ብሔራዊ ሎተሪ አገልግሎት ይህንን የዲጂታል ሽግግር ለማሳጋት ታምኮን ሶፍትዌር ሶሉሽንስ ከተባለ የቴክኖሎጂ ኩባንያ ጋር እየሰራ መሆኑን ማስታውቋል። አገልግሎቱ በኢትዮጵያ ታሪክ ለመጀመሪያ ጊዜ ከዲጂታል ሎተሪ በተጨማሪ በ500 ብር ሽልማት የተከፈተውን የድል በር ወደ 50 ሚሊዮን ብር ከፍ ለማድረግ እንደ በቀም ተናግሯል። ብሔራዊ ሎተሪ አስተዳደር በየጊዜው አዲስ የሎተሪ እድሎችን ለደንበኞቹ ያስተዋወቀ ሲሆን ከሁለት ዓመት በፊት አድማስ ዲጂታል ሎተሪን ይፋ ማድረጉ ይታወሳል። አድማስ ዲጂታል ሎተሪ ከመስከረም 2015 ጀምሮ ለአንደኛ አሸናፊ 1.5 ሚሊዮን ብር በመሸለም ነበር ከኢትዮ ቴሌኮም ቴሌብር ጋር ስራ የጀመረው። በመቀጠልም የሽልማት መጠኑን ወደ 3 ሚሊዮን ብር ከፍ ያደረገው አድማስ ሎተሪ ደንበኞች የእጅ ስልካቸውን በመጠቀም በ10 ብር የሎተሪ ጣ የሚቆርጡበት የሎተሪ ስርዓት ነው። Hagarinya report.